በቤንሻንጉል ጉሙዝ ክልል መተከል ዞን ዳንጉር ወረዳ የተፈጠረው የሰላም መናጋት ለከፍተኛ ስጋት እንደዳረጋቸው ነዋሪዎች አስታወቁ። ከሶስት ቀናት በፊት በሁለት ሰዎች መካከል በነበረው አለመግባባት ተፈጠረ በተባለው ግጭት ምክንያት የዘጠኝ ሰዎች ህይወት ማለፉንና በርካቶች መቁሰላቸውን የክልሉ የሰላም ግንባታና ጸጥታ ቢሮ ይፋ አድርጎ ነበር። ይሁን እንጂ ሚያዚ 17 አይሲካ በተባለ ቀበሌ የተጀመረው ግጭት ይዘቱን በመቀየር ወደ ጃዊ፣ ማንዱራና ማንቡክ የተባሉ ከተሞች በመስፋፋት ለበርካታ የሰው ህይወት መጥፋትና ንብረት መ ደም ምክንያት ሆነዋል፣ ይላሉ ያነጋገርናቸው የአካባቢው ነዋሪዎች። ቀሙስ እስካሁን በየቀኑ ብዙ ሰው ይገደላል። ከዚህ ከብት ለማምጣት የሄዱ ሰዎች እንኳን ስንት አሉ፣ የተገደሉ የተፈናቀለም አለ እንጂ ገዛው ከእርሻ ምናምን የገቡት ዛሬ ጠዋት ድረስም ይሞት አለ። ያው ደግሞ ያሉት አንዳንድ አንዳንዶች ደግሞ በተለያየ በጫካ በጫካ እያሉም ሰፈር የገቡ አሉ። ሀብትን ንብረታቸውንም ምናምንም ሳይዙ ደግሞ ተፈናቅለው ወደ ከተማ የገቡም አሉ። ወደ ማንቡክ አሁን ዳሙት ጎድ እነሱ አሁን ተፈናቅለው ወደ ትናንትና በዓል ነበር አይደል ያው በዓሉም ሳይውሉ ምናምን ወደ ከተማ ማንቡክ ነው የገቡ። አሁን ያው በእያንዳንዱ ሰውም ጠጋጠጋ ብለው ቤትም ዘመ ለመደም ወዳላቸው ተጠግተዋል። አንድ የማንቡክ ከተማ ነዋሪ እንደሚሉት በአካባቢው የትራንስፖርት አገልግሎት መቋረጡንና የአካባቢው ሰላም ሁኔታም በአሳሳቢ ደረጃ ላይ እንደሆነ ይገልጻሉ። አሁን ደግሞ ያለው ነገር የተረጋጋ ጉዳይ አይደለም። በርካታ ቁጥር ያላቸው ዜጎች ሕይወታቸው አልፏል። ትልቁ እንትን ያለው የማንቡክ ላይ ነው። ማንቡክ በጣም ያስፈራ ለሰዎቹ አሁን ለስራቻ ያሉ ጊዜ ያሉት ራሱ በጣም እየፈሩ መከራ ምትል ማለት ነው። የትራንስፖርት እንቅስቃሴ መለም ሰዎች አሁን መንቀሳቀስ አልቻለም ሁሉ ዘርተው ነው የግጭቱ መጠን በተለያዩ አካባቢዎች እየተስፋፋ መሆኑንና ከፍተኛ ጉዳት ማድረሱን ያረጋገጡት የቤኒሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር አቶ አዲጉ አምሳያ ማንነትን መሰረት ያደረጉ ጥቃቶች መኖራቸውንም አመልክተዋል። በግጭቱ ህይወታቸውን ስላጡና ስለተጎዱ ዜጎች ቁጥር ግን የተጣራ መረጃ ለመኖሩና ለወደፊት ይፋ ይደረጋል ብለዋል። ሰዓት ላይ አንዲት ቀበሌ ላይ ከማምቡክ ከተማ ወጣቶች ተደራጅተው ሄደው አንድ ሁለት ሰው ጎድተዋል፣ አምስት ቤት አቃጥለዋል። መከላከያ እንደደረሰ ይህን የማስቆም ስራ ሰራ። ከሰዓት በኋላ ሁሉም ነገር እንዲረጋጋ ተደረጋል። ትም ዛሬ ምንም ችግር የለም። እስከ ጠዋት ድረስ ምንም አዲስ ነገር የለም። ዳንጉር ላይ አሁን አመራሩ ወደታች ወርዶ የማወያየት ስራ እየሰራ ነው። እኛም እዛሁን ያለ ነው። የሀገር ሽማግሌዎችም ጠዋት አግኝተናቸዋል። ሰብስበን የዛ ከተማ ዙሪያ በሙሉ ህብረተሰቡን፣ ወጣቱን አረጋጉ ሆነ ናቸው እና ገጠር ቀበሌ የሚሆን ከተማ ላይ ከትላንትና ከሰዓት ጀምሮ እስካሁን ባለ ሰዓታት ጥሩ መሻሻል ነው ያለው። ትንሽ ወደጃዊ በኩል ነው ትንሽ ስጋት ያለን። በዛ በኩል መከላከያዎች ሂደዋል፣ ስራ እየሰሩ ነው የሚገኙ። አሁን እስከ ትናንት ድረስ ያለኝ መረጃ ነው። ወደ ሁለት ሰው ተጨምሮ ባለፈው ስድስት ሰው ነው የነበረ፣ ሁለት ሰው ተጨምሮ ትናንትና ስምንት ሰው ነው እስከ ማታ ድረስ ያለው። ሌሎች በሕክምና ደረጃ ያሉት አሉ እና በመረጃ ደረጃ ደግሞ በተለያየ ቦታ የሚመጣልን መረጃ አለ። ሰው እዚህ ቦታ ላይ አለ ሞቷል የሚል መረጃዎች አሉ። ሱሱ ገና በተጨባጭ ስናረጋግጠው የተጠራ መረጃ ቀጣይ የምንገልጸው ነው የሚሆነው። መነሻው ያው የግለሰቦች ነው መነሻው ማስተባበሪያ ነው እንጂ የብሄር ምንም መነሻል ነበረው። ያው በግል በግል ስራ ስለሆነ ማለት ነው። ግን ትንሽ ቆይቶ በብሄር ሰውን እንደገና የማጥቃት ሁኔታዎች ግን ከተማ አካባቢ ትናንትና ወዲያ የነበረው ይሄ ነው እና ሁኔታው ወደዛ ነው እያመራ ያለው። እስካሁን በግጭቱ ተሳትፈዋል ተብሎ የተጠረጠሩ አስራ አምስት ግለሰቦችም በቁጥጥር ስር መዋላቸውን ተናግረዋል።